ዮሐንስ ስለ እሬቻ አከባበር ለመዘገብ በቦታው ላይ ነበርክ። ብዙዎች መሞታቸው በተለያየ መንገድ ተዘግቧል። አንተ እንዳየኸው መንስኤው ምንድን ነው? እንግዲህ ከትላንትና ጀምሮ ነበረ በዓሉ በተለያዩ ዝግጅቶች ይከበር ነበረና ትላንት ከአስር ሰዓት አካባቢ ጀምሮ ነው ወደ ቢሾፍቱ የገባሁት። እስከ ማታ ሌሊቱም ጭምር ማለት ይቻላል ሰልፎች ነበሩ፣ የተለያዩ ጨዋታዎች፣ የምስጋና ጨዋታዎች እሬቻን የሚያደምቁ በአንጻሩ ደግሞ መንግስትን የሚያወግዙ ያለውን አገዛዝ የሚያወግዙ የኦሮሞ ተወላጆች በየቦታው እየተገደሉ ነው፣ ይሄ ይቁም፣ እንግዲህ ያው ስራቱ ይቁም የሚሉ ደግሞ መፈክሮች የሚያሰሙና የሚጨፍሩ ወጣቶችም ነበሩ። ዛሬ ጠዋትም በተመሳሳይ እንዲሁ የባህሉን እየጨፈሩም ሄደዋሉ። እጃቸውን አጣምረው ደግሞ መንግስትን የሚቃወሙ ወጣቶች ነበሩ። በአጠቃላይ ተጠቃለው ወደ ሆራ ሀይቅ ህዝቡ ሲገባ ግን እንዳለ ስነ ስርዓቱ ከተጀመረበት ጊዜ ጀምሮ እስከሚያልቀው አልሞስት ወደ ከአንድ ሰዓት በላይ ሊሆን ይችላል በተቃውሞ ነበረ። ምንም አይነት ስነ ስርዓትም አልተካሄደም። አባገዳዎች ከፊት ለፊት ቆመዋል። መንግስት ባለስልጣኖች አልነበሩም እና ተቃውሞ ነው። ደረስ ብን የሚላቸውን በደሎች የሚያንጸባርቁ በዜማ እና በመፈክር ሲደመጡ ነበረ። በስተመጨረሻ ምንድን ነው የሆነው? ባገዳው ሊናገሩ ሲሉ ማይኩን አምጣ አንተ ሌባ እያሉም እንትን ያደርጉ ነበረ ወጣቶቹ ራሳቸው ወደ መድረክ ወጥተው ማይኩን ከአባ ገዳው ነጥቀው፣ በአጠቃላይ ማሱን በማስተባበር እንደገና የዋሉትን መፈክሮች በከባድ ጮኸትና በከባድ ተቃውሞ ነበር ሲናወጥ የነበረው። ከዚህ በኋላ ጋዜጠኞች በሙሉ እዛ የነበረ የውጭ ሚዲያም የሀገር ውስጥም ነበር፣ በፖሊስ እንድንወጣ ነው የተደረገው። እና እንግዲህ እኛ ከሀይቁን ዘን በጀርባ ነው በእግር ስንሄድ የነበረው ከዛ የቶክስ ድምፅም ይሰማ ነበረ። ምንድን ነው ስንል የአስለቃሽ ጋዝ እንደተተኮሰ እና በዚህም በመረጋገጥም በተለያዩ ምክንያትም ብዙ ሰው እንደሞተ የወደቁ ሰዎች አይተናል። የተለያዩ ጫማዎችም በየአስፋልቱ ተጥሎ አይተናል። በመኪናም በቀይ መስቀልም ሰዎች እየተጫኑ ወደ ሆስፒታል ሲወሰዱም አይተናል። እና ቁጥሩ በውል ባይታወቅም በርካታ ሰዎች እንደሞተ እና እንደቆሰለ ነው ለጊዜው ያለኝ መረጃ። ቢቢሲ የኦሮሞ መብት ተሟጋች ጀዋር መሀመድን ዋቢ እንዲያደርጉ እንደዘገበው ከሄሊኮፕተር ጭምር በተከፈተ ተኩስ ሰዎች ሞተዋል። ይህን ተመልክተሃል? አልተመለከትኩም ልደት። የሄሊኮፕተሩ እንኳን አደረሳችሁ የሚል ወረቀት ሲበትን ነው እኔ በአይኔ የተመለከትኩት፣ እንኳን አደረሳችሁ የሚል ወረቀቶች ሲበትን። እንደውም ጩኸቱ በጣም ይጨብር ነበረ ከዛ በፊት ስነ ስርዓቱ ከመጀመሩ በፊትም የደስታ መድፍ አይነትም ተተኩሶ ነበረ። በዛ ያን ሲተኮስ ህዝቡ ተቃውሞውን ነበር ሲገልጽ የነበረው። ሄሊኮፕተሩ በተደጋጋሚ ነበረ ገና ሰው ወደ ሆረ ሐይቅ እየተጠጋ እያለ እና እዛው ሐይቁ ላይ እንደተሰበሰበ ነበረ እየዞረ ወረቀት ሲበትን የነበረው እና ልክ መበተን በዛ በአናት ላይ ሲያልፍ ው ያለ ህዝቡ ሲጮህ ነው የኛውን ነው የተመለከትኩት እንጂ ከሄሊኮፕተር ሲተኮስ አላየሁም። እሺ፣ የመንግስት ምላሽ ምንድን ነው? እስካሁን ያለው የመንግስት ምላሽ በተደጋጋሚ ሰበር ዜና በሚል ከመንግስት ኮሚኒኬሽን የወጣ መግለጫ ነው እየተገለጸ ያለው እና በዓሉ በድምቀት ለማክበር ከፍተኛ ዝግጅት ተደርጎ አንዳንድ እውከት ፈጣሪ ሰዎች በፈጠሩት እውከት በሰዎችና በንብረት ላይ ጉዳት መድረሱን ዝርዝሩ ደግሞ በሂደት እናሳውቃለን፣ ይህን ጥፋት ያደረሱ ወገኖች ደግሞ ለህግ እናቀርባለን የሚል ነው። አጠር ባለመልኩ የመንግስት መግለጫ እስካሁን። እሺ፣ አመሰግናለሁ ዮሐንስ ገብረ እግዚአብሔር ከአዲስ አበባ። እኔም አመሰግናለሁ ልጠት